ታክሲያችን ሞልታለች። ታለች በእርግጥ በአጃጆች በመቀሌ ከተማ ቆመው ቢውሉም፣ ጋቢና ቪኦኤ ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ በምሽቱ ዝግጅት ሄኖክ እንዳለው በመቀሌ ከተማ በአጃጆች ስራ አቁመው ውለዋል። ታርጋ መፍታት ጀምረዋል የሚል ኢንፎርሜሽን አለ። ዛሬ ለምን ታቤላት ወስድም ተብሎ ማለት ነው። ማቆም ያሰብ ነው ነገ ነበር ግን ዛሬ እንደዛ ጀመረ ሲባል ጠዋቱ የወጣ ባጃጅ እንዳለ ወደ ቤቱ ተመልሷል። የመቀሌ የኮንስትራክሽን መንገድና ትራንስፖርት ባለስልጣን አቶ ማሀሪ ገብረ ህይወት የሚከተለው ምላሽ ሰጥተዋል። የስራ ማቆም አድማ አድርገዋል የሚለው እስካሁን የደረሰን መረጃ የለም። አድማ አድርጎ በከተማ የፈጠረው ችግርም የለም። ከመቀሌ ሳንወጣ ሁለት የተቃዋሚ ፓርቲ አመራር አባላት በዛሬው እለት ለአምስት ሰዓታት ተይዘው መለቀቃቸውን ገልጸዋል።

የከተማዋ ፖሊስ የታሰረም የተያዘም ሰው እንደሌለ ገልጿል። ዝርዝሩን ይዘናል። በኢትዮጵያ የተከሰተው ድርቅ ያስከተለውን የምግብ እጥረት ለማሟላትና ዜጎችን ለመርዳት የዘጠናቀን የግንዛቤ ማስጨበጫ ዘመቻ ዛሬ ተጀምሯል። የእርዳታ ድርጅቶች ከሰባሰባቱ የከፋ ድርቅ መከሰቱን ነው እየገለጹ ያሉት። ትናንት የጀመርነው ደግሞ በታንዛኒያ፣ ኬንያና ኢትዮጵያ የሚገኙ ወጣቶች በኢንተርኔትና በስልክ አጠቃቀማቸውን የሚገመግሙበት ዘገባ ይዘናል። ዛሬ ይቀጥላል። ጊዜ ከበቃን ደግሞ ወጣቶችን የተመለከቱ አጫጭር ዘገባዎችና ቃለ መጠይቆች እናቀርባለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ ለምትከታተሉን ሰላምታ እናቀርባለን። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። የጋቢና ቪኦኤ አድማጮች አጠር ላሉ ዜናዎች ጽዮን ግርማ ነኝ። ቤልጅየም ባለስልጣናት ትራንት በአውሮፕላን ማረፊያና ባቡር ጣቢያ ለደረሱና ና ለ ሰላሳ አንድ ሰዎች ህይወት መጥፋትና ለሌሎች ሁለት መቶ ሰባ አንድ ሰዎች መጎዳት ምክንያት ለሆኑ የአሸባሪ ጥቃቶች ኃላፊ ነው ተብሎ የታመነውን ሰው ለማግኘት ፍለጋ ቀጥለዋል። በጥቃቱ ወቅት አጥፍተው የጠፉት ሁለቱ ወንድማማቾች ካሊድ እና ብርሃሚ የሚባሉ መሆናቸውን የአገሪቱ የፌዴራል አቃቤ ህግ ፍሬድሪክ ቫን ሉቪ አረጋግጠዋል። በአቃቤ ህጉ መግለጫ መሰረት ካሊድ አጥፍቶ የጠፋው ሞዛምቢክ በተባለው ባቡር ጣቢያ ላይ ነው። ፖሊስ አውሮፕላን ማረፊያ ውስጥ በሲሲቲቪ ማለትም በደህንነት ካሜራ አማካኝነት ስለታዩት ሁለት ሌሎች ሰዎች ማንነት ግን እስካሁን ማረጋገጫ አልሰጠም። በዩናይትድ ስቴትስ ለፕሬዚዳንትነት እየተካሄደ ባለው ውድድር ትላንት በሁለቱ ፓርቲዎች ውስጥ ቀዳሚዎቹ ውጮች አሸንፈዋል። ሪፐብሊካኑ ዶናልድ ትራምፕ የቴክሳሱን ቴድ ክሩዝ ከ20 በላይ ነጥብ ለማግኘት በቀላሉ ያሸነፉት በአሪዞና ሲሆን የሀምሳ ስምንቱንም ተወካዮች ድምጽ ጠቅልለው ወስደዋል። ክሩዝ በዩታህ ከግማሽ በላይ ድምጽ አሸንፈው የአርባ ተወካዮችን ድምጽ በመሰብሰብ አንሰራርተዋል። ዲሞክራቷ ሂላሪ ክሊንተን አሪዞና ላይ ሳንደርሰንን ያሸነፉት በከፍተኛ የድምጽ ብልጫ ነው። ዶናልድ ትራምፕ አስፈላጊውን 1237 የተወካዮች ድምጽ በማግኘት ለፕሬዝዳንትነት የሪፐብሊካን ፓርቲውን ወክለው በእጩነት እንዳይቀርቡ ለመከላከል የኦሃዮ አስተዳዳሪ ጆንና ሴናተር ቴድ ከባድ ጥረት ይዘዋል። ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በዛሬው እለት ከአርጀንቲና አቻቸው ከማውሪሲዮ ማክሪ ጋር ተገናኝተው በሁለቱ ሀገሮች መካከል ስላለው ግንኙነት ይነጋገራሉ። ሚስተር ኦባማ ለሁለት ቀናት ጉብኝት ቡኖስ ኤሪስ አውሮፕላን ማረፊያ የደረሱት ማልደው ሲሆን እለቱ በዚች ሀገር ውስጥ ከአርባ አመታት በፊት በዩናይትድ ስቴትስ ከተደገፈው የመንግስት ግልበጣ ቀን ጋር ተገጣጥመዋል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ደግሞ በክሬሌም ቤተ መንግስት በዩክሬንና ሶሪያ የቀውስ ሁኔታዎች ላይ ከሩሲያው ፕሬዚዳንት ቭላዲሚር ፑቲንና ከውጭ ጉዳይ ሚኒስተሩ ሰርጌይ ላቭሮ ጋር ለመነጋገር ሞስኮ ይገኛሉ። በሩሲያ ቦምብ ጣይ አውሮፕላኖች የታገዙ የሶሪያ ወታደሮች አካባቢውን ከእስላማዊ መንግስት ነውጠኞች አጽድተው ለመቆጣጠር በከፈቱት ዘመቻ ወደ ጥንታዊቷ ፓልሚራ ከተማ እየገሰገሱ ነው። በመጨረሻም ዩናይትድ ስቴትስ የመን ውስጥ በሚገኝ አንድ የአልቃይዳ ማሰልጠኛ ካምፕ ላይ ባካሄደችው የአየር ድብደባ ብዛት ያላቸው አሸባሪዎች ተገድለዋል ሲል ፔንታገን፣ ማለትም የመከላከያ ሚኒስቴር መስሪያ ቤቷ ትላንት አስታውቋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዘገባዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ዝግጅት ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜር እና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ በፌስቡክ አት ቪኦኤ አማህሪክ ላይ በቀጥታ ዝግጅቶቻችንን መከታተል ትችላላችሁ። በዛሬ ዕለት በመቀሌ ከተማ የባጃጅ ሹፌሮች የስራ ማቆም አድማ መጥተዋል። በከተማይቱ የመጓጓዣ አገልግሎት በስፋት የሚሰጡት ባለ ሦስት እግር ሞተር ብስክሌቶች ዛሬ በመቀሌ ጎዳናዎች ሲሽሎ ከለኩ አይታዩም ብሎናል ግርማይ ገብሩ ከመቀሌ። ዛሬ መጋቢት 14 በመቀሌ ከተማ አገልግሎት በመስጠት ላይ የነበሩ ባጃጆች በመቱት የስራ ማቆም አድማ ምክንያት በከተማዋ ይሽለኮለኩ የነበሩት ባጃጆች እንደ ወትረው አይታዩም። ለዚህ የስራ ማቆም አድማ ምክንያት የሆነው ባጃጆች በስምሪት እንዲሰሩ የሚሰሩበት መለያ ወይም ደግሞ ታፔላ እንዲለጥፉ የሚያስገድድ ሕግ በመቃወማቸው እንደሆነ ተገልጿል። ባለባጃጆች ይህንን መመሪያ እኛን አይጠቅመንም ይላሉ። የሚመለከታቸው የመንግስት አካላትም እንዲያነጋግሩንና ችግሮቻችንን ገልጸን በውይይት እንዲፈታልን እንፈልጋለን ብለዋል አስተያየት ሰጪዎቹ። ታርጋ መፍታት ጀምረዋል የሚል ኢንፎርሜሽን አለ። ዛሬ ለምንታቤላት ወስድም ተብሎ ማለት ነው። ማቆም ያሰብነው ነገ ነበር፣ ግን ዛሬ እንደዛ ጀመረ ሲባል ጠዋቱ የወጣ ባጃጅ እንዳለ ወደ ቤቱ ተመልሷል። ስለዚህ የሚመለከተው አካል ይህን ነገር እንዲያይልን ነው የምንፈልገው። እኛ መስራት ካለብን መስራት አለብን። ህዝቡ ማገልገል ነው ዋና ዓላማችን። በኮንትራትም ይሁን በመስመር ሆን እኛ መስራት የምንፈልገው ፣ ግን አንዳንድ የሚወጣ ህግ ያልተጠና፣ እንደ ዜጋ የማንቆጠርበት አካሄድ አለ። በሚዲያ የሚናገሩት ነገር በጣም ያሳዝናል። ተስማምተናል ይላሉ፣ ግን አልተስማማንም። ከህዝብ ሊነጥሉን አንዳንድ የሚናገሯቸው ነገሮች አሉ። እኛ ግን ሰርተን ምንበላ፣ በሀገራችን ውስጥ ያለው ሁኔታ ተጠቅመን ራሳችን መለወጥ አለብን፣ ማሻሻል አለብን ብለን ለመስራት ከተነሳ ለምን በህጉ መሰረት በትክክለኛው አካሄድ ሌላ ነገር ያመጣሉ? ይሄ ጥያቄያችን ን መፍትሄ እንፈልጋለን። በመቀለ ከተማ የኮንስትራክሽን የመንገድና ትራንስፖርት ጽህፈት ቤት ኃላፊ የሆኑት አቶ መሐሪ ገብረ ህይወት በከተማዋ ተፈጠረ ስለተባለው የስራ ማቆም አድማ መረጃ እንደሌላቸው ተናግረው ቢሆንም የባጃጅ ባለቤቶችና አሽከርካሪዎች የመንግስት ህግና ደንብ እንዲያከብሩ ጽህፈት ቤታቸው እየሰራ እንዳለ ገልጸዋል። የስራ ማቆም አድማ አድርገዋል የሚለው እስካሁን የደረሰን መረጃ የለም። አድማ አድርጎ በከተማ የፈጠረው ችግርም የለም። ከራሳቸው የማህበሮች አባሎች ጋር እየተነጋገሩ ሊሆኑ ይችላሉ። ከዛ ውጭ በመቀለ ከተማ የተፈጠረ ነገር የደረሰንም የለም። በትራንስፖርትም የተፈጠረ ምንም ችግር የለም። የእኛ ጽህፈት ቤት በህግ ነው የሚመራ ትራንስፖርት ነው የራሱ አሰራር ህግ፣ የራሱ ደንብ አለው። ስለዚህ በደንብና በስርዓት መሰረት ወደ ስርዓት ግቡ ነው። ከህግ ውጭ ሆኖ ህብረተሰብም ማገልገልም አይቻልም። ለራሳቸው ግልጋሎት የሚሰጡም የራሳቸው ጥቅም ሊጠበቅ አይችልም። ስለዚህ የኛ ጽህፈት ቤት ስርዓት ባለው በትራንስፖርት ህግና ደንብ መሰረት ስርዓት ይዘው እንዲያገለግሉ ለራሳቸውና ለህብረተሰባቸው በቂ የሆነ የተጠቃሚነት ደረጃቸውን እንዲያሳድጉ ነው እምነታችን ማለት ነው። አብዛኛዎቹ የባጃጅ አሽከርካሪዎች ያሳሰባቸው ጉዳይ መለያ ወይም ደግሞ ታፔላ ለጥፎ በስምሪት በሚሰሩበት ሰዓት የኮንትራት ስራ መስራት ያስቸግረናል፣ ይኸውም በኮንትራት ምክንያት ከመስመራችን ውጭ ብንገኝ የትራፊክ ፖሊስ ሊቀጣን ይችላል ሲሉ ያላቸውን ስጋት ይገልጻሉ። ታፔላ መለጠፉ ብቻ አደለም እኮ እኛ የተቃወም ነው፣ ግን ከታፔላ ውጭ ሌላ ቦታ ላይ ከተገኘ ትራፊክ ፖሊሶች እንደፈለጉት ያደርጉሃል። ከታፔላ ውጭ ሌላ ቦታ ላይ ከተገኘ እርምጃ ይወሰደብሃል የሚል አለ። ወረቀቱም እኛ ይዘን መተናል። ከህግ ውጭ መውጣት አንፈልግም። ግን የሁላችን አድቫንቴጅ ተጠብቆ እኛም የምንጠቀምበት ህዝቡ የምናገለግልበት ሲቹዌሽን አስር ፐርሰንቱ ችግር ያለው ባጃጅ ማስተካከል ነው ወይ ዝሆን የባጃጅ ሹፌር ቤተሰብ የሚያስተዳድር እንደዚህ አድርጎ ወደ ችግር ውስጥ መግባት የምናስተምራቸው ልጆች አሉ። አሁን ችግር ውስጥ ወድቀናል። እኛ ምንድን ነው እንዴት ነው እኛ አገራችን ነው። በሀገራችን ውስጥ የተሻለ ሶሉሽን እንዲፈጠርልን ነው እንጂ እኛ ወታደሮች እኮ አይደለንም። አድርግ አድርግ አይባልም። የተሻለ ነገር ይምጣልን ነው ምንለው እንጂ እነሱ የሚሉት ሌላ፣ በተጨባጭ ያለው ኦን ዘ ግራውንድ ግን የተሳሳተ ነገር ነው። አቶ መሐሪ ገብረ ህይወት የኮንትራት ስራ ይከለክለናል የሚለው አስተያየት ከሀቅ የራቀ ነው። ኮንትራት መስራት ተፈቅደዋል ይላሉ። ከኮንትራት ጋር የሚያገናኝ የለውም። ኮንትራት ሙሉ ለሙሉ እንዲሰሩ ተቀምጠዋል። ምንድነው? የተደረገው በፒካኦርም ይባላል ምንድነው? ህዝቡ የሚበዛበት ጊዜ ማለት ነው። በዛኛው ጊዜ በስምሪት እንዲያገለግሉ ብቻ ነው የተደረገው። እንደዛም ሆኖ የኮንትራ ስራ ክፍት ነው። ስለዚህ የኮንትራ ስራ ተከልክለናን የሚለው ከሀቅ የራቀ የተከለከለ ነገር የለም። እንዳለን ያለው በመስመር ገብተው የሚያገለግሉበት ሰዓት ግን ተገድበዋል። ይህ ማለት ምንድነው? ጠዋት ከአንድ ተኩል እስከ ሶስት ሰዓት ከ6 ሰዓት እስከ 8 ሰዓት ከ11 ተኩል እስከ 3 ሰዓት ያለው ጊዜ ህዝቡ በሚጨናነቅበት ጊዜ መስመራቸው እንዲሸፍኑ መስመራቸው እየሸፈኑ ግን የኮንትራክት አገልግሎት ካገኙ ኦፕን እንደሆነ ነው በመመሪያው የተቀመጠው። ባጃጆች የስምሪት መለያ ለጥፈው ስራ የሚሰሩበት ቀነ ገደቡ ከነገ ወዲያ እንደሚያበቃ መንግስት ገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይልሳት ስርጭት ይጀምራል። የፊታችን ሰኞ መጋቢት 19 ቀን ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይልሳት ከሰኞ እስከ አርብ። እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ Gabina VOA. Let's cross boundaries together. ሁለት የተቃዋሚ ፓርቲ አመራር አባላት በመቀሌ ከተማ በዛሬው ዕለት ለአምስት ሰዓታት ተይዘው መለቀቃቸውን አስታወቁ። የተቃዋሚው የአረና ትግራይ መድረክ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ዛሬ ታሰርኩበት ያሉት ፖሊስ ጽፈት ቤት ግን የታሰረም ይሁን የተያዘ ሰው የለም ብሏል። የትግርኛ ባልደረባችን ገብረ ገብረ መድን ከአቶ አምዶምን አቶ አምዶ ምን አነጋግሯል እንስማው። ዛሬ አምስት ሰዓት አካባቢ ከአረና ትግራይ ጽህፈት ቤት ያሉ የቆዩ ወረቀቶች፣ የቆዩ ሰነዶች ለማቃጠል ነው ወደ ሰፋ ያለ ቦታ፣ ራቅ ያለ ቦታ ይሄድ ነው እና እዛ እያቃጠልን ያለ ነው የዲ ሀይል ፖሊስ መጥተው ነው ያጎትን አምስት ሰዓት አካባቢ ነው ያጎትን። ከዛ እስከ ስምንት ሰዓት ተኩል ድረስ አቆይም ቆይተው የሓወልቲ ክፍለ ከተማ ፖሊስ ጽህፈት ቤት ኃላፊዎች መተወሰዱ ወደ ፖሊስ ጣቢያው። እነዚህ ልዩ ሀይሎች ምን ብለው ነው ያቆየዋችሁ? እንድታቃጥሉ ማን ፈቀደላችሁ የሚል ነው። ፍቃድ ማውጣት ነበረባችሁ። አዎ ያሉን እንደዛ ነው፣ ፍቃድ ማውጣት ነበረባችሁ ብለው ነው የያያዝን። እኛ ደግሞ ያው ፍቃድ እንደሚወጣ እንደዚህ ሲቃጠል ሌላ ችግርም እንዳያመጣ ፍቃድ ማውጣት እንዳለባችሁ አታውቁም ነበር። ማንም ሰው ከአደጋ ተጠንቅቆ የወረቀቶችንም ሌሎች ቆሻሻ ነገሮች ማቃጠል ይችላል። የተለመደ ነገር ነው። አዲስ ነገር አይደለም። ብዙም አይደለም፣ ትንሽ ነው። ቆሻሻ ነገሮች ሌሎቹ ወደ መኪና እንትኖች አሉ፣ ማህበራት አሉ ይሄ ግን እንዲወጣ አልፈለግ ነውም መቃጠል አለበት ያለው ነው መቃጠል ነው። ወደ ፖሊስ ወሰዷችሁ። ከዛ የሀውልቲ ክፍለ ከተማ ፖሊስ ጽሕፈት ቤት ምን አላችሁ? የሐወልቱ ፖሊስ ጽሕፈት ቤት ተመሳሳይ ነው የነገረን። መጠየቃችሁ ልክ ነው አደጋ እንዳይደርስ ነው። ስለዚህ እንደ ማንኛውም ኃላፊነት የሚሰማው ሰው ነው የተጠየቃችሁት። በሌላ ሊያዝ አይገባም ያልን እና በዛ ነው የለቀቁ። በዚህ መልኩ እንደዚህ ማቃጠላችሁ እንደዚህ ስለያዟችሁ ቅሬታ መያዝ የለባችሁም ብለው ሲለቋችሁ ምን ተሰማዎት? ተገቢ ነው ብለው ያምናሉ? ማንም ሰው መጠየቅ ይችላል። ሊጠይቀን ይችላል። ግን ይህን ያክል አምስት ሰዓታት የሚያክል ማጉላላቱ ትክክል አይደለም ነው የምለው። በጣም ተግላልተናል ነው እንጂ መጠየቃቸው እኛም ትክክለኛውን መልስ ሲነገር ናቸው ምንም ጉዳት ሳይደርስ በጥንቃቄ እንዳደረግ ነው አይተው እኔ የለቀቅ ነው። አቶ አምዶም ገብረስላሴ የአረና ትግራይ የህዝብ ግንኙነት ኃላፊ ለሰጡኝ አስተያየት አመሰግናለሁ። እኔም አመሰግናለሁ። በጉዳዩ ላይ ማብራሪያ ለማግኘት አቶ አምዶም ታሰርኩበት ወዳሉት የሀውልት ክፍለ ከተማ የፖሊስ ጽፈት ቤት ስልክ ደውለን መርማሪ የሆኑትን ኢንስፔክተር ሀዱሽ በእጅ ስልካቸው አገኘ ናቸው ስለ ጉዳዩ ስንጠይቃቸው ሰው የሚታሰርበት ስርዓትና አካሄድ አለ ስለዚህ የታሰረም ይሁን የተያዘ ሰው የለም ሲሉ ገልጸውልናል ድምፃቸው እንዲቀረጽ ፈቃደኛ አልሆኑም በኢትዮጵያ የተከሰተው ድርቅ ያስከተለውን የምግብ እጥረት ለማሟላትና ዜጎችን ለመርዳት የዘጠና ቀን የግንዛቤ ማስጨበጫ ዘመቻ ተጀመረ። የሰብአዊ እርዳታ አቅራቢ ድርጅቶች በዛሬው ዕለት ይፋ ያደረጉት ዘመቻ ሕይወት ለማደን የሚደረጉ ጥረቶች ቀዳዳ የበዛባቸውና አጣዳፊ መሆናቸውን አስታውቋል። የተባበሩት መንግስታት ድርጅት ኦሲኤችኤ ባወጣው መግለጫ የነፍስ አድን ስራው እስከ ሰኔ ወር ይዘልቃል። ለዚህም አስቸኳይ የገንዘብ እርዳታ ያስፈልጋል ብሏል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኮልናል። የበልግ ዝናብ መጥፋት ኤልኒኖ ካስከተለው የክረምቱ ድርቅ ጋር ተዳምሮ የኢትዮጵያን የምርት ወቅቶች አስተጓጉሏል። ተፈጥሮን ጠብቀው ዝናብ ተማምኖ የሚያድሩ አርሶ አደሮች አርብ ተወ አደሮችም የማይቋቋሙት ድርቅ አጋጥሟቸዋል። 10 ነጥብ 2 ሚሊዮን የሚሆኑትም እርዳታ ለመጠበቅ ተገደዋል። ባለፈው ታህሳስ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ እንዳመለከተው የእነዚህን ዜጎች ፍላጎት ለአንድ ዓመት ለማሟላት የሚያስፈልገው የገንዘብ መጠን 1 ነጥብ 4 ቢሊዮን ዶላር ወይም 25 ቢሊዮን ብር ነው። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዛሬ እንዳስታወቀው ታዲያ ይህ ገንዘብ በተሟላ ሁኔታ አልተገኘም። የተፈጠረውን ክፍተት ለመሙላትም ነው ዘመቻ የተጀመረው። የሰብአዊ እርዳታ አጋሮች ለዘጠና ቀናት የሚቆይና ለኢትዮጵያ ድርቅ ተጨማሪ ምላሽ ለመስጠት አስቸኳይ ድጋፍ እንደሚያስፈልግ የሚያስገነዝብ ዘመቻ ጀምረዋል ይላል መግለጫው። ዘመቻው የተጀመረው ከድርቁ ከፍተኛነትና አስከፊነት ጋር የሚመጣጠን ድጋፍ እንዲደረግ ለመቀስቀስ መሆኑን በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ ተናግረዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የውጭ አደጋ ድጋፍ ቢሮ ዳይሬክተር ጀርሚ ኮኒንዳይክ ድርቁ ከ1977ቱም የከፋ መሆኑን ተናግረዋል። ድርቁ ከፍተኛ ነው። በአብዛኛው የአገሪቱ አካባቢዎች ባለፉት 50 ዓመታት ካጋጠሙት ሁሉ የባሰ ነው። ወደ ትግራይ በሄድንበት ወቅት በሕይወታቸው አይተውት የማያውቁ ብዙ ሁኔታዎች በ1977 ዓ ም ከነበረውም የከፋ እንደሆነ ከተናገሩ በርካታ ሰዎች ጋር ተወያይተናል። ይህም ሆኖ ግን የሚያስከትለው ውጤት እንደ 77ቱ መሆን እንደሌለበት እናውቃለን። ለዚህ ምክንያቱ በቅድሚያ ይህ ድርቅ እንደሚመጣ እናውቅ ነበር። የዩናይትድ ስቴትስ መንግሥትና ለጋሽ አጋሮቻችን በሚሰጡት ምላሽ ላይ ሲዘጋጁ ነበር። እኛም ካለፈው በጋ ጀምሮ የዩናይትድ ስቴትስን ድጋፍ መጠን መጨመር ጀምረናል። ባለፈው ወር ደግሞ የአደጋ ድጋፍ ምላሽ ቡድን የላክን ሲሆን ድጋፋችንን ከፍ እናደርጋለን እና ምንም እንኳ ይህ ድርቅ የበለጠ የከፋ ሊሆን ቢችልም እንደዚህ አይነቱን ሁኔታ ከመቋቋም አንጻር ከ30 ዓመታት በፊት ከነበረው እጅግ የተሻለ ብቃት አለን። የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 10.2 ሚሊዮን ዜጎች በተጨማሪ የከፋ የምግብ አቅርቦ ችግር ያለባቸውና ፒኤስኤንፒ ወይም ፕሮዳክቲቭ ሴፍቲኔት በሚባለው የምግብ ፕሮግራም የሚረዱ ወደ 8 ሚሊዮን ኢትዮጵያውያን ይገኛሉ። ሚስተር ኮኒንዳይክ ግን የፕሮግራሞቹ ጎን ለጎን መካሄድ በድርቁ የእርዳታ ስራ ላይ ተጽዕኖ እንደማያሳድር አብራርተዋል። አምራች ወይም ፕሮዳክቲቭ ሴፍቲ ኔት ወይም በምሕፃር ፒኤስኤንፒ በሚባለው የምግብ አቅርቦት ፕሮግራም እና በድርቁ የምግብ እጥረት ለተደቀነባቸው የአስቸኳይ ጊዜ የምግብ እርዳታ ፕሮግራም መርሃ ግብር መካከል ያለውን ቅንጅት በተመለከተ በጥሩ ሁኔታ ያለ ይመስለኛል። የምግብ አቅርቦት ፕሮግራሙ ሊደርሳቸው የሚገቡና የሚያነጣጥርባቸው የህብረተሰብ ክፍሎች አሉ። ይህ በደንብ ተቀምጧል። በድርቁ ለተጎዱ የሚደረገው የአስቸኳይ የምግብ እርዳታ ስርጭት ከዚያ የተለየ ነው። ኢላማ የሚያደርገውም ሌሎች የህብረተሰብ ክፍሎችን ነው። ዛሬ በተጀመረውና እንደ አውሮፓውያን አቆጣጠር ሰኔ 20 በሚጠናቀቀው ዘመቻ ምን ያህል ገንዘብ ለማሰባሰብ እንደታቀደ በመግለጫው አልተብራራም። እስካሁን ከመንግስትና ከአጋሮች የተገኘው 758 ሚሊዮን ዶላር መሆኑ ግን ተጠቅሷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ስርጭት ይጀምራል። የፊታችን ሰኞ መጋቢት 19 ቀን ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ ዓርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12399፣ ኤፍኢሲ 5 ስድስተኛ፣ ሲምቦል ሬይት 275፣ ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ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 የጋቢና ቪኦኤ ፕሮግራማችን ይቀጥላል። የተባበሩት መንግስታት ድርጅት መስሪያ ቤቶችና የአፍሪካ መንግስታት አነስተኛ ገቢ ባላቸው ገበሬዎች መካከል የምግብ እጦት እንዳያጋጥም ስትራቴጂ የሚቀይስ ስብሰባ አካሂደዋል። ሰባስቲያን ሞፉ ከሀራሬ እንደዘገበው ከሆነ በተለያዩ ጊዜያት በተከሰተ ድርቅና በኤልኒኞ የአየር መዛባት ምክንያት አፍሪካ ከሚገመተው በላይ አስተማማኝ የምግብ ዋስትና አታለች። አዲሱ አበባ ያቀርበዋል። አፍሪቃ ከፊት ለፊቷ የተደቀነው አስተማማኝ የምግብ ዋስትና እጥረት እንዳያጋጥማት የተባበሩት መንግስታት ድርጅት የአህጉሪቱን የተለያዩ መንግስታት እየረዳ ነው። ደቡብ አፍሪካ ሐራሬ ውስጥ በተጀመረውና ለአንድ ሳምንት በሚቆየው ስብሰባ ላይም እንደ ፋኦ ወይንም የምግብና እርሻ ድርጅት የመሰሉ የተባበሩት መንግስታት መስሪያ ቤቶች እየተካፈሉ መሆናቸው ታውቋል። ፋኦን ተወክለው በስብሰባው ላይ የተገኙት ስቲፋኔ ጋላቶቫ በተናገሩት ቃል አንድ ሦስተኛው የአህጉሪቱ የምግብ ምርት ተገቢና አስተማማኝ መጋዘን ባለመኖሩ ምክንያት ጥቅም ላይ ከመዋሉ አስቀድሞ ሊበላሽ እንደቻለ ገልጠዋል። የዚህ ጉባኤ ተሳታፊዎች ቀዳሚ ትኩረትም የምግብ ብልሽትን ለመቀነስ መወሰድ ካለበት እርምጃ ላይ ሊሆን ይገባል ይላሉ። መንግስት ቅድሚያ የሚሰጣቸውን ማለታችን እንጂ ሁሉንም እቃዎች ማለታችን አይደለም። በብዙ የደቡብ አፍሪካ ሀገሮች ለምሳሌ ቅድሚያ የሚሰጠው በቆሎ ነው። እንደ ፍራፍሬዎችና አትክልቶች በመሰሉ በእጽዋት ምርቶች ላይ ጥናቶችን እናካሂዳለን። በወተት ላይም ጥቂት ጥናቶች እናደርጋለን። ምዕራብ አፍሪቃ ውስጥ የአሳ ምርት እንዳይጠፋ ከፍተኛ ጥንቃቄ እናደርጋለን። ኤልኒኞ በምግብ ምርት ላይ ከፍተኛ ውድመትን ያስከትላል። የኤልኒኞን ጥፋት የምንከላከለው የምግብ ምርት ሲኖር መሆኑ ግልጽ ነው። ኤልኒኞ ወለድ የአየር መዛባት አብዛኛውን ደቡብ አፍሪቃና የአፍሪካ ቀንድ አካባቢን ክፉኛ መጥቷል። በዚህ ሳምንት ዚምባብዌ አገሯ ውስጥ በደረሰው ድርቅ ምክንያት ወደ አራት ሚሊዮን ሕዝቧ የምግብ ዕደላ እንደሚያስፈልገው አስታውቃለች። ዩኒሴፍ ማለት የተባበሩት መንግሥታት ድርጅት ዓለም አቀፉ የሕፃናት መርጃ ድርጅትም በተመጣጠነ የምግብ እጥረት ምክንያት በዚያች አገር ሕፃናት ላይ የሚደርሰውን የጤና ቀውስ ለመግታት ቢያንስ የ21 ሚሊዮን ዶላር እርዳታ እንደሚያስፈልገው ይፋ አድርጓል። በሐራሬው ምባሬ ሙሲካ ገበያ ሙዝ፣ በቆሎ፣ ቲማቲም፣ የኦቾሎኒ ዝርያ የሌለ የእርሻ ምርት የለም፣ ግን ገዢዎች ሳይመጡ ምርቶቹ ይጠፋሉ ይላል ገበሬው። ቲማቲም አምራች የሆነችው ግሬስ ቺክዋንሃ ለምሳሌ ከጸረ ሰብል ተባይ በተጨማሪ ምርቷን ይበልጥ ያበላሸባት በወቅቱ ማጓጓዣ ማጣቷ እንደሆነ ትናገራለች። እዚህ ስመጣ የቲማቲም ገበያ ከፍተኛና ጥሩ ነው። በእርግጥም ትርፍ አግኝቼበታለሁ። ችግሩ ግን ቲማቲም የተወሰነ ዋጋ አልተተመነለትም። አንዳንድ የምግብና እርሻ ድርጅት ጠበብት የአፍሪቃ ገበሬዎች ለምርቶቻቸው ዋጋ ማለትም ተመን ማውጣት መልመድ እንዳለባቸው ይመክራሉ። ይህም ማለት መውረድ ሲገባው ዝቅ ሲወደድ ደግሞ ከፍ ማድረግን መማር ይኖርባቸዋል እንደማለት። ከዚሁ ጋር አፍሪቃ ውስጥ የገጠሩን ክፍል ገበሬዎች የሚረዱ የተለያዩ ፕሮግራሞች ካልተቀየሱ የአፍሪቃ የምግብ ዋስትና አስተማማኝ እንደማይሆን እነዚሁ ጠበብት ይናገራሉ። ቀጣዩ ዝግጅታችን ከትናንት ተከታይ ነው። በታንዛኒያ በኬንያና በኢትዮጵያ የሚገኙ ወጣቶች የኢንተርኔትና የስልክ አጠቃቀማቸው ምን ይመስላል? ከናይሮቢ ፋሲል ግርማ፣ ከኢትዮጵያ ዮሐንስ ሞላ፣ ከታንዛኒያ ሜሮን ተስፋዬ ከጽዮን ግርማ ጋር ተወያይተዋል። ከዮሐንስ ጀምራል። ያው ከሰዎቹ ጋር መገናኘቱን እስከፈለግሽ ድረስና ኢንተርኔትን ለተለያዩ የግልም ሆነ የሙያ ጥቅሞች ትጠቀመዋለው ብለሽ እስካሰብሽ ድረስ አማራጭ የለሽም። ዝም ብለሽ ባለው ነገር እሱን የምትከፊበትን አቅም ለማጠናከር ትሞክሪያለሽ እንጂ ቆይ እዚህ ጋር ብለሽ አኩርፈሽ ሌላ ቦታ ለመሄድ እድሉም በሩም የለም። ፋሲል ለዮሐንስ ከናይሮቢ ጋር አንተ ካለህበት ጋር፣ ዮሐንስ ከገለጸው ጋር አነጻጽረህ ጠይቀው ነገር አለ። በእርግጥ የተወሰነ ጊዜ ቢሆነኝም ኢትዮጵያም ነበርኩኝ ና የኢትዮጵያውን የኢንተርኔት አገልግሎት ተጠቃሚ ነበርኩ። በተለይ ደግሞ እንደዚህ ዩቲዩብ ስንጠቀም ረዥም ጊዜ መጠበቅ አለብን ይሆን እስከሚያጫውተው ድረስ። አሁን ያለው ሁኔታ የተለየ ሊሆን ይችላል። የተለየ ነገር ካለ ምናልባት ሊያስረዳን ይችላል። ዮሐንስ ቪዲዮ አጠቃቀም ላይ አሁን የተለየ ነገር አለ? ዋይፋይ ለመጠቀም በየሆቴሉ ትሄዳላችሁ? እንደሱ ተጨማሪ ነገር ከፈለጋችሁ ወይስ የተሻለ ነገር አለ። የምትሄጂበት አጋጣሚ አለ። አሁን እኔ የቤት ውስጥ አጠቃቀሜን ነው የምነግርሽ ያለሁ። በቤት ውስጥ ስትጠቀሚ ቪዲዮ ልመልከት ብለሽ ካሰብሽ ሚወርደው ለመመልከቱ አሁን የምጠቀመው ኢንተርኔት ፈጣን ነው። ቅቅቀት ብሎ ሊወርድልኝ ልመለከት ይችላለሁ። ግን አንድ የአንድ ሰዓት ቪዲዮ ልጠቀምበት ብዬ ቁጭ ብል በዛ ዳታ ሳይዝ ነው ምቀስለው ማድረግ የምችለው በዛ አንድ ሽብሬ አራት ጂቪ ሳይዝ አገልግሎት ብቻ ነው ማገኘው። ያ ማለት እያንዳንዱ ቪዲዮ ከሳይዙ ጋር ስለሚገናኝ የማየውን ቪዲዮን እኔ የሚመጥ ነው። ሌላ እዚህ ላይ ትንሽ ጠይቀውን ፈልገው አንድ ነገር፣ ትልቁ እድል እዚህ ያገኘሁት ላይቭ ስትሪሚንግ ወይም ቀጥታ የሚተላለፉ ፕሮግራሞችን ኢንተርኔቱ ሳይዘገይ መከታተል እችላለሁኝ። በዚህ ላይ ቻት ለማውራትም በቪዲዮ ቻት ለማድረግም ቢሆን በጣም አመቺ ነው፣ ፍጥነቱ ጥሩ ነው። አንዴ ደግሞ አንሊሚትድ የሆነ ያልተገደበ ለወር ወይ ለሳምንት ተገዛሁኝ፣ የኢንተርኔት አገልግሎቴ የቱንም ያህል ዳውንሎድ ባደርግ ላይቭ ስትሪሚንግ ብከታተል ቪዲዮ ባይ አይቋረጥም እስከ ሳምንት እስከ ገዛው ጊዜ ድረስ ገደብ ድረስ ወይም ለአንድ ወር ከሆነ እስከ ወር ድረስ እንደዚህ አይነት አገልግሎት አሁን ተጀምረዋለሁ ኢትዮጵያ ውስጥ የሚለውን ያልተወሰነ አገልግሎት የሚባል አለ። ከፍ ባለ ብር በወር ከፍለ አለገደብ የምትጠቀመው በዋይፋይም ለሰዎች የምታጋራው አይነት አገልግሎት አለ። እሱን ግን ለግለሰብ ለቤት ለቤት ጥቅም የሚሆን አይነት ነገር አይደለም። አንደኛ ገንዘቡንም አችለውም። ብሩ በዛ ላይ ያልተገደበ መሆኑን ስታስብ እንግዲህ የተገደበው አራት ጂቢ በአንድ ሺህ ብር ከተሸጠልህ ያልተገደበ ሲሆን ከፍ ይላል ብሩ። እኔ ያው በቤተሰብ ደረጃ ስለምጠቀምበት ኮኔክሽኑን ዋጋውንም ለማጣራት አልሞከርኩም ግን ለንግድ ወይ ለቢሮ አገልግሎት ካልሆነ በስተቀር ለቤት ጥም የሚሆን ነገር አይደለም። እሱ እዚህ ይሆን ዋይፋይ ለግለሰብ ለቤተሰብ መያዝ በጣም የተለመደ ነው። እኔ እንኳን ቤት ውስጥ የራሴ ዋይፋይ ይኖረኛል። ከዛ ሩሜቶቼም ሸር ያደርጋሉ። በኮምፒተራችንም በሞባይላችን ይጠቀማል። እያንዳንዱ ቤት በሚባል ደረጃ አብዛኛው የራሱ የሆነ ዋይፋይ አለው። ለመስሪያ ቤት ሳሳም ግለሰብ የሚጠቀመው ነው። ዋጋውም የቱንም ያህል ውድ አይደለም፣ በጣም አነስተኛ ነው። ለምሳሌ እኔ የምጠቀመውን ብነግርህ ሶስት ሺ አምስት መቶ ሺሊንግ ነው። ሶስት ሺ ሶስት መቶ ሺሊንግ ወደ ሰባት መቶ ብር የሚደርስ ነው። በእርግጥ እዚህ ያለው የገንዘብ አጠቃቀምና አገር ቤት ያለው የገንዘብ አጠቃቀም በተወሰነ መልኩ ይለያል። እዚህ የገንዘብ እንቅስቃሴው ፈጣን ስለሆነ ገንዘብ የማግኘቱም እዛው የማጣቱም ልክ እንደዛው ነው። ዋይፋይ በግለሰብ ቤት መኖር ትልቅ ነገር አይደለም። ማንኛውም ሰው ሊኖረው የሚችለው ነገር ነው። አሁን እንዴት ነው? እየተለመደ ነው በየቤቱ ራሱ ዋይፋይ እኛ በቤት ደረጃ እንግዲህ ትልቅ ነገር ሆኖብን ብን እየተጠቀም ነው አይደለም። ለግለሰብ እንደ እንደ አንድ ሰው አንድ ሺ ብር በወር ለኢንተርኔት መድቤ በወር ስንት አግኝተ ነው የሚለውም እኮ ጥያቄ ይመጣ አልቀጥለው አንድ ሺ ብር ብዙ ብር ነው። ለአንድ ሰው ደሞዝ ተብሎ ሊከፈለው የሚችል ገንዘብ ነው። ከሱ በላይ ከፍ ብለህ በአራት ጂቢ አንድ ሺ ብር የተገደበ እየተጠቀምክ አንሊሚትድ ና ዋይፋይ ለሌሎች ማጋራት የሚችልበት ሲሆን ብሩም ከፍ ይላልና በቤተሰብ ደረጃ የሚጠቀሙ ይኖሩ ይሆናል ያው ሁሉም ሰው እንደ ኑሮው እና እንደ ገቢው ስለሚሆን ነው የራሴን ልምድ ነው እንጂ የሚናገረው የሚጠቀሙ የሉም እያልኩ አይደለም ብር አሁን እዚህ አንድ ሺ ብር ማወጣ ከሆነ የራሴ የሆነ ዋይፋይ ይኖረኛል እንደዚሁ ሞባይልም ላይ የፈለግኩትን ያህል ዳታ ጭኜ ከወር እስከ ወር መጠቀም ይችላሉ አንድ ሺ ብር ለኢንተርኔት እና ለስልክ በጣም ብዙ ነው እዚህ ሀገር ዋይፋይ ያስጠቅመሃል ከወር እስከወር ለስልክ ተጨማሪ የአየር ሰዓት ና የኢንተርኔት ዳታ መግዛት በአንድም መግዛት ትችልበታለ አዎ እንግዲህ ምንድን ነው አሁን ሜሮንም ያለችው እሱን ነው ዮሀንስ አንድ ሺህ ብር በወር ያለው ብዙ ነው አንድ ሺህ ብር በኢትዮጵያ የኑሮ ደረጃ ትንሹ እንኳን የደሞዝ መጠን አምስት መቶ ሰላሳ ብር አካባቢ ነው ስለዚህ ስመርጥ መካከለኛ ገቢ ያላቸው ሰዎች ኢንተርኔት አገልግሎት እንዴት ያገኛሉ ከፍለውስ የሚያገኙት ኢንተርኔት አገልግሎት ምን ይመስላል የሚል ጥያቄን አንስቼ ነው ጠቃላይ አሁን ከእናንተ የተረዳሁት ትልቁን ገንዘብ እየከፈለ ያለው ዮሐንስ ነው። ኢትዮጵያ ያለው ታንዛኒያ ና ናይሮቢ ያሉት ከዮሐንስ አነስ ያለ ገንዘብ ነው የሚከፍሉት። የሚያገኙት አገልግሎት ግን ልዩነቱ በጣም ሰፊ ሆኖ ነው ያየሁት። እንደ ተረዳሁት እንደ ሱ ነው አደል? ዮሐንስ። አዎ፣ እንደዛ ነው። ሌላው ደግሞ መታሰብ ያለበት እዚህ ጋር ትልቁ ወጪ ሲባል ትልቁ ወጪ ሲባል የደሞዝ ጣሪያው ገቢው ራሱ፣ አሁን ቅድም ፋሲል ሲናገር የነበረው እዛ ኬንያ ውስጥ የገንዘብ እንቅስቃሴው ፈጣንና ቶሎ ቶሎ ገንዘብ የሚያገኙበት ሁኔታ አለ። ወደዚህ ስመጪ ግን የገንዘቡ ማከፍ አገኛኝ እንደዛም አይደለም። የምልሽ ጣሪያውን እናውቀዋለን፣ ዝቅተኛውን እናውቀዋለን። ቅድም አምስት መቶ ሰላሳ ብር ብለሻል። እነዛም ሰዎች እንደዚሁ ከሰዎች ጋር ኮሚኒኬት ማድረግ ቢፈልጉ ዓለም አቀፍ ጉዳዮች ላይ መረጃ ቢፈልጉ ቶሎ ቶሎ ማግኘት ሲፈልጉ ምን ሊሆኑ እንደሚችል ሁኔታውን መገመት ሲቻለች ከዚህ በተለያዩ አጋጣሚዎች የትልልቅ ሕንፃዎችን ተጠግቶ ዋይፋይ መጠቀም እሱንም ፓስዋርድ ፍሪ ከሆነ መጠቀም የተለመደ ነገር ነው። ተማሪዎች እንደዛ ያደርጋሉ። አንድ ሕንፃ ትሄጃለች፣ ትጠጊያለች ፓስዋር ባንኩን ካወቅ ትጠቀም። ያለ ዮሀንስ እንግዲህ አንተ ላይ ነው ኢትዮጵያ ያለኸው ላይ ነው፣ ውድ ነው ተብሎ የተፈረደው እውነት ነው እውነት ነው። ለዛሬ በጣም እናመሰግናለን። ፋሲል ከናይሮቢ በጣም አመሰግናለሁኝ። ሜሮን ተስፋዬ ከታንዛኒያ፣ ዮሀንስ ሞላ ከኢትዮጵያ በጣም አመሰግናለሁ። እሱ እናመሰግናለን። ሁላችሁንም ስላዳመጣችሁ እናመሰግናለን። ሄኖክ ሰማ እግዜርና እኔም መስታወት አድራጋውንን በነገው ጉዞ እንገናኝ። ደህና ደሩ